of a man ኤጁኬሽን ዩኤስኤ በአሜሪካ ውጭ ጉዳይ መስሪያ ቤት ስር በ170 ሀገሮች ውስጥ ከአራት መቶ በላይ የማማከሪያ ቢሮዎችን ከፍቶ ለእነዚህ ሀገሮች ዜጎች በአሜሪካ የከፍተኛ ትምህርት እድል ወይም የኮሌጅ ዩኒቨርስቲዎች ውስጥ እንዲማሩ የሚያግዝ ተቋም ነው። በኢትዮጵያ ይህ ተቋም ከስምንት አመት በፊት እንቅስቃሴ መጀመሩንና ለኢትዮጵያውያን እድል መስጠቱን አዲስ አበባ የሚገኘው የአሜሪካ ኤምባሲ ካልቸራል አታሼ ሊፒንግሎ ለንጉሱ ታምሬ ማብራሪያ ሰጥተዋል። የንጉሱ ጥያቄ የሚጀምረው ኤምባሲው ይህን ፕሮግራም መቼ ነው የጀመረው? ጉዳዩንስ ለተማሪዎች እንዴት ነው የሚያስተዋውቀው በሚል ነው። እዚህ ኢትዮጵያ ውስጥ የምክርና የድጋፍ ማዕከል በምሁራን የተሰራው ኤጁኬሽን ዩኤስኤ በኤምባሲ ውስጥ እንዲሁም በአዲስ አበባ የሚገኝ ብሔራዊ ሙዚየም ከባህር ዳር፣ መቀሌ፣ ጅማና ድሬዳዋም አለን። በእነዚህ ቢሮዎች አማካኝነት አሜሪካ ውስጥ እንዴት መማር እንደሚችሉ መረጃ እንሰጣለን። በምክር አገልግሎት ላይ የተሰማራ ቡድን ላለፉት ስምንት ዓመታት በሀገሪቱ ውስጥ አገልግሎት ሲሰጥ ነበር። ታዲያ ከዛ ወዲህ ምን ያህል ተማሪዎች ናቸው የዚህ እድል ተጠቃሚ የሆኑት? the number of Ethiopian students studying in the United States has steadily increased, um, since የኤጁኬሽን ዩኤስኤ ማዕከላት በዚህ ሀገር መስራት ከጀመሩ ወዲህ አሜሪካ ሄደው በትምህርት ላይ ያሉ ተማሪዎች ቁጥር ቀስ በቀስ እያደገ መጥቷል። ለምሳሌ እንደ አውሮፓውያን አቆጣጠር ከ2015 እስከ 2016 ባለው ጊዜ ውስጥ 1500 ተማሪዎች ወደ አሜሪካ ተልከው በትምህርት ላይ ይገኛሉ። በአብዛኛው የመጀመሪያ ዲግሪያቸውን እየተማሩ ሲሆን ሁለተኛ ዲግሪያቸውንና የዶክትሬት ዲግሪያቸውን እንዲሁም ደግሞ በነን ዲግሪ ወይም ኦፕሽናል ፕራክቲካል ፕሮግራም ኦፒቲ የሚባለውን እየተማሩ ናቸው። ይህ የትምህርት ዕድል የሃይስኩል ተማሪዎችን ተጠቃሚ ያደርጋል ወይ ለሚለው ጥያቄ ሚስስ ሊ ፒንግሎ፣ የኤምባሲው ባህል ጉዳዮች ኃላፊ ሲያብራሩ ኢትዮጵያን ኤክስቼንጅ ፕሮግራምስ አይ የለም። በኢትዮጵያ የዚህን አይነት እድል ወይም ኤክስቼንጅ ፕሮግራም የሃይስኩል ተማሪዎች አሜሪካ ሄደው እንዲማሩ የሚያስችል ፕሮግራም የለንም። በሌላ በኩል ግን በዚሁ ደረጃ ላሉ ተማሪዎች እዚሁ ኢትዮጵያ ውስጥ የእንግሊዝኛ ቋንቋቸውን እንዲያዳብሩ፣ እንዲሁም ሴቶችን ያሳተፉ ፕሮግራም ቀርጸው ተጠቃሚ እንዲሆኑ እያደረግን ነው። በ2015 እና 16 ከ1500 በላይ የከፍተኛ ትምህርት ተማሪዎች አሜሪካ ገብቶ ትምህርታቸውን ለመቀጠል ፈቃድ አግኝተዋል ብለውኛል። ለመሆኑ እነዚህ ተማሪዎች እንዴት ነው የተለዩት? ምንስ መስፈርቶች ማሟላት ይጠበቅባቸው ነበር? ዩናይትድ ስቴትስ ውስጥ ገብተው ለመማር መጀመሪያ ሁሉም ተማሪ ጥሩ ውጤት ሊኖረው ይገባል። እያጠኑ ባሉበት የትምህርት ዘርፍም ጠንካራ፣ በማህበረሰብ ውስጥ ተሳትፎ እያደረጉ ያሉ መሆን ይጠበቅባቸዋል። ትምህርታቸውን ሲያጠናቅቁም ምን መሆን እንደሚፈልጉ ግብ ማስቀመጥ አላማም ሊኖራቸው ይገባል። አሜሪካ ሄዶ ለመማርም ፍላጎት እንዳላቸው ማሳየት ይጠበቅባቸዋል። በአሜሪካን ሀገር የትምህርት ተቋማት ውስጥ የውጭ ሀገር ተማሪዎችን ተቀብሎ ማስተማል ለረጅም ጊዜ የቆየ ቢሆንም ይህ ፕሮግራም ኢትዮጵያ ውስጥ የተዋወቀው ከስምንት ዓመት በፊት ነው። ለመሆኑ ኤምባሲው አሁን ኢትዮጵያ ውስጥ ያለውን የኢንተርኔትና የመገናኛ ብዙሃን እጥረትን ግምት ውስጥ አስገብቶ የገጠሪቱን ኢትዮጵያ ተማሪዎች እንዴት ተጠቃሚ እንዲሆኑ መረጃ ያደርሳል? so so the U.S. Embassy, we are reaching out, expanding our reach into. የአሜሪካ ኤምባሲ ይህንን መረጃ በገጠር ከተሞችም ለማዳረስ ጥረት አድርጓል። ይህም ለዚሁ ተግባር በማዕከል ያለውን ቢሮዎችን ጨምሮ በመቀሌ፣ በባህር ዳር፣ ጅማ፣ ድሬዳዋና አዲስ አበባ አማካሪ ባለሙያዎችን መድበን ተማሪዎች አስፈላጊውን መረጃ እንዲያገኙ አድርገናል። በተጨማሪም የኤምባሲው ሰራተኞች በሀገሪቱ የተለያዩ ክፍሎች ሲጓዙ ወደ ትምህርት ቤቶች ጎራ በማለት ከመምህራን ኃላፊዎች ጋር ስለ ትምህርት እድሉ ገለጻ እናደርግላቸዋለን። ከዚህ በተጨማሪም ኤምባሲው በራሱ ድረገጽ ላይና የፌስቡክ ገጹ በኩል ያለውን መረጃ ያሰራጫል። ሚስ ሊ ፒንግሎ እንደሚሉት የተለያዩ ኩባንያዎች ተማሪዎችን ተጠቃሚ የሚያደርጉ ጠቀም ያሉ ፕሮግራሞች ስላሏቸው በዚህ ፕሮግራም ተጠቃሚ ለመሆን አዲስ አበባ የሚገኘውን የአሜሪካን ኤምባሲ ድረ ገጽና የፌስቡክ ገጽ በመጎብኘት ሙሉ መረጃውን ማግኘት እንደሚቻል ሚስ ሊ ፒንግሎ ጨምሮ ገልጸዋል።